The Voice of America. በምሁራንና በፖለቲካ ድርጅቶች ያልተገባ የስልጣን ሽሚያ የኢትዮጵያ ህልውናና የህዝቡ ሰላም አደጋ ላይ ወድቋል ይላሉ ደሴ ኮምቦልቻ፣ እና ሐይቅ ከተሞች ውስጥ የሚኖሩ የትግራይ ተወላጆች። የትግራይ ብልጽግና ፓርቲ ዛሬ ደሴ ከተማ ውስጥ በጠራው ስብሰባ ላይ የተሳተፉት የትግራይ ተወላጆች ህዝብንና የፖለቲካ ቡድንን አንድ አድርጎ ከማየት በሚፈጠር የተዛባ አስተሳሰብ እየተጎዳነን ብለዋል። መስፍን አራጌ ተጨማሪ ያለው ዛሬ በወሎ ዩኒቨርሲቲ መሰብሰቢያ አዳራሽ በተካሄደው ውይይት የተሳተፉ አስተያየት ሰጪ እንደገለጹት በስልጣን ላይ ለመቆየት አሊያም ወደ ስልጣን ለመውጣት በሚደረግ ሽሚያ ምሁራንና የፖለቲካ ድርጅቶች ለህዝብ ሰላም መታወክ፣ ለአገር አንድነት መናጋት ምክንያት እየሆኑ ነው። በአጉል የስልጣን ሽሚያ አገሪቷ ታምሳለች። አማራ ትግሬ እየተባባለ እየተጋደሉ ያለ የተቋስ ስለ በቃ በጠቅላላ ዶክተር መስፍን ያወሩት ነው። እሳቸው ይማርና ትክክል ተናግሮት በስመ ዲሞክራሲ እየተባለ ህዝቡ መነገጃ ነው። አስተያየት ሰጪዎቹ በተዛባ መልክ የትግራይን ህዝብ ከህወሓት ጋር አንድ አድርገው የሚፈርጁ ሰዎች እንዳሉ ጠቁመው ይህም ለማህበራዊ መገለልና ላልተገባ ፍረጃ እንደዳረጋቸው አስረድተዋል። በአንጻሩ ህወሓት የመረጣቸው ጥቂቶች እንጂ እኛ እንደ ህዝብ ተጠቃሚ አይደለንም ብለዋል። የትግራይ ህዝብ ብዙ የረገፈ የሞተ ነው ግን መብቱ ያልተጠበቀለት ልጆች ሶስት አራት ገብሮ በልመና በሽግር የሚኖር ህዝብ ነው። እኛ ወንድሞቻችንም ገብረናል፣ ቆስለናል፣ ሙተናል። በብሔር ብሔረሰብ አንድነት ሁነን ነው መስዋዕትነት ስንከፍል የነበረ ሳንለያይ እስተናቅፋ እስተቋራ እስተከዓበት እስተከረን ስ ስንት ምን ቁጥር ስፍር የለውም። ሀያ ስምንት ዓመት ተሠራ፣ ገዙ፣ ምንም ጥቅም ለትግራይ ግን የለም። በማን ሰበብ ነው? እዚ ቀደም ወንድሞቻችን የትግራይ ተወላጅ ወርቃቸው ንብረታቸው፣ የተዘረፈ የተቃጠለ ፎቋቸው የተቃጠለ በማን ነው? በእነሱ ሰበብ አይደለም። በማን በሽታ ነው? ምን ጥቅም አገኘ? አሁንም በኢትዮጵያ እውነትን እንጂ በብሔር አናምንም። ህወሓት ቢታገል አንዲት ነገር ያገኘው ነገር የለውም። ሕዝብ ትግራይ በችግር በድህነት እየማቀቀ የሚገኝ ሕዝብ ነው። ሌባ ሲሰርቅ ይፋቀራል፣ ሲካፈል ደሞ ይጣላል። ለስርቆታቸው፣ ለሽሞታቸው፣ ለቤተሰቦቻቸው እንጂ ለእኛ ለትግሬዎች የሚረዱማ ቢሆኑ ስንት ትግሬ ነው የሚሞት ያለ? ስንት ትግሬ ትግሬ ስንት አማራ ነው የሚረገጥ ያለ? ያለ የፖለቲካ ድርጅቶች መለዋወጥ ኢትዮጵያንና ኢትዮጵያዊነትን አይለውጥም ይላሉ ተሰብሳቢዎቹ። The mm -hmm. ምንም እንኳን ሶስት መንግስት ማየታችን ነው ይሄ ያለ ነው የሰማይ መንግስት ብቻ ነው የማይለወጥ እንጂ የምድር መንግስት ይለወጥ ኢትዮጵያ አትለወጥም ኢትዮጵያ አንድ ናት ምን ጊዜም በኢትዮጵያዊነት ይኮራለሁ ቤቴ ውስጥ ብትመጡ ኦሮሞ አለ አማራ አለ ትግሬ አለ የተለያየ ብሄረሰብ አለ በኢትዮጵያዊነታችን ኮርተን እንደ ድሮ ሳንገነጣጠል እንዴ አንድ ተልባ እኮ አንድ አቅማዳ ላይ ቢቀመጥ አምስት ስድስት ቀዳዳ ካለው ባዶ አቅማዳ ነው የሚይዘው ስለዚህ መለያየት ጥሩ ሊያውቁ ስላልሆነ ሰላም ነው የምንፈልገው። በህብረት እንኖራለን። በቃ መገለጣጠል አንፈልግም። ኢትዮጵያዊ ነን። በተለይ ወሎና አካባቢው ለሰጣቸው ፍቅርና አክብሮት ተሰብሳቢዎቹ ምስጋናቸውን አቅርበዋል። የትግራይ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ ነብዩ ሶሆል ሚካኤል ውይይቱ ጠቃሚ ቁም ነገር የተገኘበት እንደነበር ተናግረዋል። ከተሰብሳቢው የተነሳውን ማሳሰቢያ ተገቢ ነው ብለውታል። አንዳንድ የራሳቸው ጥቅም የጎደለባቸው የሕዝብን መጠቀሚያ በማድረግ አገር የማመስ የሕዝብ አብሮነትን የማደፍረስ ስራ ላይ መሰማራት የለባቸውም። ከድርጊታቸው የሚቆጠቡ ከሆነ መልካም ይሆናል፣ ካልሆነ ደግሞ መንግስት ሰላምና ና የአገር ደህንነት እውን የማድረግ ስራውን ሊሰራ ከህዝቡም ያገኘ ነው። ምክር እና ጥሪ ይህንን ነው። መንግስትም በዚህ ደረጃ ስራውን የሚሰራ ነው የሚሆነው። ህዝብንም ከፖለቲካ ፓርቲ ጋር ጨፍልቆ በማየት የሚፈጠርን አድሎና መድሎ አውግዘዋል። ይህን ለማስተካከልም ይሰራል ብለዋል። ህዝብና ፓርቲ የተለያዩ ናቸው የሚል ሀሳብ በሰፊው ተንጸባርቀዋል። መሆንም ያለበት እሱ ነው። ነገር ግን አሁንም የኋላ ቀር አስተሳሰብ ውስጥ ያሉ ጥቂት ግለሰቦች፣ እነዚህ ግለሰቦች መምከር አለብን፣ ማስተማር አለብን። የማይማሩ እየተመለሱ ከሆነ ደግሞ ህጋዊ የሆነ እርምጃ በመውሰድ የሰለጠነ ፖለቲካ ኢትዮጵያ ውስጥ እንዲያብብ የማድረግ ስራ መስራት አለበት። የሳይንስና ከፍተኛ ትምህርት ሚኒስቴር ሚኒስትር ዴታ ዶክተር ሙሉ ነጋ በተሳሳተ መረጃ የህዝብን አብሮነት የሚያውኩ እንቅስቃሴዎች እንደሚስተዋሉ አልጠበቁም። በተዛቡ መረጃዎችና ትርክቶች የሚፈጠረውን ችግር ማስወገድ የሚቻለው ደግሞ የጋራ ሀገራዊ አስተሳሰብ ሲጎለብት እንደሆነ አመልክተዋል። በኢትዮጵያ ውስጥ ጥሩ ጥሩ የሆኑ እሴቶች አሉ። ህዝቡ አብሮ የሚኖርበት የሚከባበርበት በጣም መልካም መልካም የወንድማማችነት ስሜቶች ሰዎች ማለት መጎዳት አለባቸው። ሰው እንደ ሰው እንዲያስብ ማድረግ ያስፈልጋል። ስለ አንድ ሰው የቱም ቦታ ሀገሬ ነው ብሎ በህግን አክብሮ በእስላሙ መንገድ የመስራት የመንቀሳቀስ ስርዓት እንዲመጣ ትምህርት ተቋማት ይህን በተለይ ወጣቱ ድሮ ምክንያታዊ እንዲሆን በመረጃ እንዲያምን የማድረግ ስራ በጣም ተገቢ ነው። የተሳሳቱ ትርክቶችን በማስተካከል ስህተቶችን በማድረግ የነበሩን ደግሞ ጥሩ ጥሩ ሀብቶች እና ሴት ደግሞ በማጎልበት ያው አገርን ወደ ተሻለ ልማት፣ ሰላም፣ ብልጽግና ማሻገር ነው። ስለዚህ ይሄ የሁሉም ባለድርሻ አካላት ሮር ይፈልጋል። ከግጭት ከጦርነት የሚመጣ ውጤት የለም። ተሰብሳቢዎቹ ባወጡት ባለ አምስት ነጥብ የአቋም መግለጫ የትግራይ ህዝብ በኢትዮጵያ አንድነት አይደራደርም፣ ቀጣዩ ሀገራዊ ምርጫ ሰላማዊና ዴሞክራሲያዊ እንዲሆን የበኩላችንን እናበረክታለን የሚሉ ሀሳቦችን ሰንዝረዋል። ተመሳሳይ ውይይት በድሬዳዋ ከተማ የተካሄደ ሲሆን መድረኩ የትግራይ ተወላጆች በሀገሪቱ ውስጥ ስላለው የለው የሚያስተላልፉት ሂደትና ተግባራዊ እንቅስቃሴዎች ግንዛቤ እንዲያገኙ ያስቻለ መሆኑን የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር አብርሃም በላይ ገልጸዋል። የፌዴሬሽን ምክር ቤት አፈ ጉባኤ አደም ፋራህ የፌዴራሉ መንግስት ከትግራይ ክልል መንግስትና ምክር ቤት ጋር ምንም አይነት ግንኙነት ማድረግ እንደማይችልና ግንኙነት ማቋረጡ የበጀት ጉዳዮችን እንደሚያካትት መግለጻቸው ይታወሳል። ግንኙነቱ ሊቀጥል የሚችለው በቀበሌና በከተማ ደረጃ ካሉ ህጋዊ ተቋማት ጋር እንደሚሆንም ተጠቁሞ ነበር። በዚህ ዙሪያ አፈጻጸሙ በምን መልክ ሊካሄድ እንደሚችል የተጠየቁት ሚኒስትሩ የአፈጻጸም ዝርዝሩ እየተሰራ መሆኑን አመልክተዋል። መሰረታዊ ጉዳዩ መንግስት ግንኙነት የሚያደርገው ህጋዊ ከሆነ አካል ብቻ ነው። እንዴት ነው የሚፈጸመው የሚለው እየተሰራ ነው ያለው። ዲቴይል መሰራት አለበት። እያንዳንዷ ግንኙነት እንዴት ነው የምትሆነው፣ እንዴት ነው ቁጥጥር የሚደረግበት፣ እንዴት ነው የሚደርሰው፣ ማኔጅስ እንዴት ነው የሚደረገው የሚለው ዲቴይል እየተሰራ ነው። እሱን ይፋ እናደርጋለን ስንጨርስ። በመንግስት ደረጃም እየተሰራ ስለሆነ ማለት ነው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ።